You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ይጎብኙ። አቶ ታየ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ሕዝብ ግንኙነት ኃላፊ ሰሞኑን አቶ ለማ መገርሳ በጠቅላይ ሚኒስትሩ የመደመር ፍልስፍናም አላምንም፣ ሁለተኛም በፓርቲውም ውህደት ላይ አላምንበትም ብለው መግለጫ ሰጥተዋል። በስራ አስፈጻሚ ኮሚቴም ሆነ በማዕከላዊ ኮሚቴ በኢህአዴግም ሆነ በኦዲፒ ስብሰባ ላይ እንደ አመራር አካልነታቸው የድርጅቱ ምክትል ሊቀመንበር ናቸውና የእሳቸው አስተያየት በዛ ወቅት አልተሰጠም ነበር ወይስ በስብሰባው ላይ አልነበሩም? ይህ ሁሉ ሲሆን ያው ውይይት በተለያየ ደረጃ ተደርጓል። መደመር ሂሳቤው ላይ እና በፓርቲዎቹ ውህደት ላይ መጀመሪያ በስራ አስፈጻሚ ኮሚቴ ኦዲፒ ላይ በጉዳዩ ላይ ጠለቅ ያለ ውይይት አድርገው ውህደቱ አስፈላጊ እንደሆነ እና መደመር ኢሳቤውም ኢትዮጵያን እና አጠቃላይ ለምስራቅ አፍሪካም ጠቃሚ ሀሳብ እንደሆነ በሙሉ ድምፅ ነው ተስማምቶ ያጸደቁት። የልዩነት ሀሳብ አልሰማንም እኛ። በማዕከላዊ ኮሚቴ ደረጃ ስንገናኝ በስብሰባው ላይ በአንዳንድ ጉዳዮች ላይ ሀሳቦች ተነስቷል። የግልጽነት እና ክላሪቲ የሚፈልጉ ጉዳዮች አንደኛ በፌዴራሊዝሙ ላይ ይሄ የፓርቲዎች ውህደት ራስን በራስ ከማስተዳደር አንጻር አሁን ተዘርግቶ ካለው የፌዴራሊዝም ማዋቅር አንጻር ሊያመጣ የሚችለው ተጽዕኖ ምን ሊኖር እንደሚችል ሊሆን እንደሚችል ሰዎች ያነሱ አሉ ተሳታፊዎች በዛ ላይ ግልጽ የሆነ ማብራሪያ ተሰጥቷል እና የውህደቱም አስፈላጊነት ማዕከላዊ ኮሚቴው በሙሉ ድምፅ ነው ያጸደቀው። በዛ ጉዳይ ላይ ግልጽ እንዲሆን የተፈለጉ ጉዳዮች ከመነሳት ውጭ የተለየ አቋም ያንጸባረቀ ያራመደ አልነበረም። እሳቸውም በመድረኩ ላይ ነበሩ። በዛ ጉዳይ ላይ የተለየ ሀሳብ እንዳላቸው ውህደቱ አስፈላጊ አይደለም እሳቤው ማስኬሄድም የሚል ሀሳብ አላመጡም። የተለየም ደግሞ ሌላ አማራጭም ሀሳብ አለ ማሄድ ያለብን በዚህ ነው የሚል ነገር አልቀረበም። ምናልባትም ልዩነት አለ ይባላል ምንድን ነው የሚል ሁሉ ጠይቀናል። ውጭ ላይ ይወራ ስለነበረ ምንም ልዩነት የለንም በመደመድም በውህደትም አብረን እየሰራን ነው ምንም ችግር የለም ብሏል ሁለቱም። ስለዚህ እስከምናውቀው ጊዜ ድረስ የተለየ ሀሳብ የተለየ አቋም ያራመደ ሰው አልነበረም። እሳቸውም አላራመዱ። በኢህአዴግ ስራ አስፈጻሚ ኮሚቴም እንደታየው የውደቱን ጥናትና አስፈላጊነት በውይይት ለማጽደቅ ሲሞከር እሳቸው እጃቸውን አውጥቶ ነበረ የተቃወመው ህወሀት ብቻ ነው። ያንንም ማየት ይቻላል። በመታንበት የውይይት መድረክ እኔ እስከማውቀው ጊዜ ድረስ የተለየ ሀሳብ ሲያንጸባርቁ አላየሁም። በመድረክ ምን እሳቤ ይዘው ነው ብዛት ላይ ተስማምተው አሁን ወጥተው እንደገና የተለየ ሀሳብ አለኝ በውህደቱም አላምንም በመደመርም እንደዚሁ ለማለት የቻሉት አንደኛ በኋላም የተለየ አቋም መያዝ ይቻላል። ያው ትላንትና ያሳምነ ነገር ዛሬ ላታምንበት ትችላለን። እሱ ምንም ችግር የለውም። እና ምክንያቱ ግን ምን እንደሆነ ለምን አቋማቸውን መቀየር እንደፈለጉ ያው እሳቸው ያውቃሉ። በውስጥ ደግሞ እንደገና ሀሳባቸው ምን እንደሆነ ባለው መዋቅር መሰረት ልንወያይበት እንችላለን። ግን ያው ሀሳቡ እስካሁን አልቀረበም፣ እኛ አልሰማንም። ከዚህ በፊት አልሰማንም ማለት ግን አሁን አይኖርም ማለት አይደለም። ካለ ምንም ችግር የለም። ልዩነት መያዝ ይቻላል። ለምን እንዳሉ ከዛ እያጣራን እንሄዳለን ማለት ነው። ግን የልዩነት ሀሳብ ያው ዲሞክራሲ እየገነባን ስለሆነ ያለ ነው የልዩነት ሀሳብ ለምን ኖረ አይባልም። ግን ያው በፓርቲያችን ባህል መሰረት ልዩነት ካለ መቅረብ ያለበት ውጪ ላይ ከመውጣቱ በፊት የመድረክ ላይ መቅረብ ነበረበት። ይሄ ለሕዝባችን እንደዚህ እንደዚህ አይነት ጉዳት ስላለው በዚህ መሄድ አይገባንም መሄድ ያለብን በዚህ ነው ብሎ ሀሳብ ማስያዝ ይችሉ ነበረ አጀንዳ ሲቀረጽ ተጨማሪ አጀንዳ ብሎ ማስያዝ ይችሉ ነበረ። ያው አንድ ላይ ነበርን። ያ ሁሉ አልሆነ። በዚህ ደረጃ ያው ትንሽ እንትን ሊባል ይችላል እንጂ ልዩነት መኖሩ ችግር የለውም። አቶ ታየ ደንዳ፣ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by